የመጀመሪያ ጥያቄ በቅርቡ ስለሚካሄደው የሕዝበ ውሳኔ ጉዳይ ነው። ምን ያህል መራጮች ይኖራሉ፣ እንዴት ስለማካሄድ አስበህ ዝግጅነቱ ምን ይመስላል የሚለውን ጠቅለል ያለ መረጃ ለማግኘት ስለፈለግን ነው። እንግዲህ በወጣን የሚያስቸግር ነው እና የመጀመሪያ ጥያቄ ማድርገው ስለዚህ ጉዳይ ነው። ሕዝበ ውሳኔ አንቺ እንኳ ከመጣሽ ቢሆን ባልሳሳት ሶስተኛ ሕዝበ ውሳኔያቸው ይመስለኛል። ነገር ግን ትንሽ ኮምፕሊኬትድ ጉዳይ ያለውም የፖለቲካ ይሾ ያለውም ነው። ከዛ ውጭ በርካታ ዞኖች እና ልዩ ወረዳዎች ናቸው ክልል ለመሆን ጥያቄውን ያቀረቡና እናንተም ህዝበ ውሳኔውን ለማድረግ እየተዘጋጃችሁ ነው እና አጠቃላይ አሁን ልታካሄዱ ያቀዳችሁት ህዝበ ውሳኔ ዝግጅታችሁ ምን ይመስላል? በጣም አመሰግናለሁ። በእርግጥ የህዝበ ውሳኔውን የምናደርግበት ጊዜ ወስነን ለህዝብ ገና ስላላሳወቅን ብዙ እየሰራን እንደሆነ ላያስታውቅ ይችላል። በእኛ በኩል ግን ከሚመለከታቸው አስተዳደሮች አስፈላጊ የሆኑ አስተዳደራዊ መረጃዎች፣ የህዝብ ብዛት መረጃዎች ሰብስበናል። በእርግጥ የተወሰኑቱ ቶሎ ምላሽ አልሰጡም። እሱ በመካሄድ ላይ ነው ያለው። የቢሮ ዝግጅቶች፣ ለቢሮ የሚያስፈልጉ ቦታዎች እያዘጋጀ እንገኛለን። ማዕከላችን ይሆናል ብለን ያቀድነው በአርባ ምንጭ ከተማ ላይ ነው፣ ዋና ጽህፈት ቤቱ ማለት ነው። ግን ሌሎቹም የዞን ከተማዎች ላይ፣ የልዩ ወረዳዎቹን ከተማዎች ላይ እንደዛው ጽህፈት ቤት ይኖረናል። እንደገና ደግሞ ከነሱም በታች ወደ ህዝባዊ ውሳኔ አፈፃፀም ስንገባ ሌሎች ማዕከላት የሚኖሩ እነዛን ቦታዎች ከመስተዳደሮች ጋር በመነጋገር እያዘጋጀን እንገኛለን። ከዛ ውጪ ሙሉ የስራ ዝርዝር እቅድ በድራፍት ደረጃ አዘጋጅተን ከነበጀቱ ለህዝብ ተወካዮች ምክር ቤት ለውሳኔ አቅርበናል። እንግዲህ ከዚህ ቀጥሎ የሚሆነው የምንጠብቀው በእርግጥ ቶሎ ውሳኔው እንዲመጣ ጠብቀን ነበረ። ትንሽ ቀናት ወስዷል። ተስፋ የማደርገው በሚቀጥለው ሳምንት መጀመሪያ ላይ ውሳኔያቸውን ያሳውቁናል ብለን ነው። ከዛ ቀጥሎ ከሚመለከታቸው አካላት ጋር በጣም ሰፊ ውይይቶች እና ኮንሰልቴሽን ይደረጋሉ። የአስተዳደር አካላት፣ የሲቪል ማህበራት፣ ፖለቲካ ፓርቲዎች፣ ሚዲያ ሌሎችም የሚሳተፉበት ውይይቶች እናደርጋለን። እሱን ካደረግን በኋላ በድራፍት ያለው ቀና የወሰንነው ቀን አለ፣ ልናረግበት እንችላለን ብለን የያዝነው አለ። ግን ግብአቶችን ወስደን ቀናቱንም የተለያዩ ተግባራት የሚከናወኑ ቤት የበጀት ጥያቄያችንን አጽድቆ አስፈላጊው የገንዘብ ሪሶርስ ፐሰስ እንደተደረ የሚደረግ ከሆነ ምናልባት በሶስት ሳምንት ጊዜ ውስጥ የመጨረሻ ህዝበ ውሳኔ እናደርግበታለን ብለን የምናቀድበትን ቀን ይፋ ማድረግ የምንችልበት ሁኔታ ይኖራል። እንግዲህ ዝግጅቶቹ በጥሩ ሁኔታ እየተካሄዱ ነው ብዬ ነው የማስቀምጠው። በእርግጥ ቀኑ በዚህ ቀን ይካሄዳል ብለን መቁረጥ ባንችልም በእናንተ በነበይ በኩል ታይም ፍሬሙ እስከመቼ ሊሆን ይችላል? ከመቼ እስከመቼ ይህን ህዝብ ውሳኔ ለማድረግ አስባቸዋል? አሁን በያዝነው ባየነው አሰስመንት እና ባወጣነው የስራ መዘርዝር ወደ ጥር መጨረሻ ገደማ የሚሆን ይመስለናል። ግን እንዳልኩት የእኛ ብቻ ማለት በእርግጥ ውሳኔውን የምንሰጠው እኛ ብንሆንም ሌሎችን ባለድርሻ አካላት የሚሰጧቸው ግብዓቶች ስላሉ ያንን በዚህ ጊዜ ውስጥ ልናደርግ እንችላለን ብለን ያሰብነው፣ ወደፊትም ወደፊት በኋላም ሊያደርገው ይችላል ብዬ እወስዳለሁ። መልካም ከዚህ ቀደም የተካሄዱት ህዝበ ውሳኔዎች ይህን ያህል ሰፋ ያሉ አልነበርም። ያአሁን ግን በርካታ ዞኖች እና ልዩ ወረዳዎች ናቸው። በጣም ሰፊ ህዝብ ነው የሚሆነው። ብዙ አይነት ዝግጅትም ከእናንተ ይጠብቃል እና ከመራጮች ሳይድ ምን ያህል መራጮች ሊሳተፉ ይችላሉ? ቅድም በእርግጥ ጠቀስ አድርገሽልኛል። የአካባቢ መረጃ ለማቅረብ የመዘጋየት ነገር እንደነበር ጠቅሰሽልኛል። ግን ቢያንስ በግምት ምን ያህል መራጮች በዚህ ህዝበ ውሳኔ ሊሳተፉ ይችላሉ? ልክ ነው። አንቺ እንደገለጽሽው እንግዲህ ይህ አሁን የህዝበ ውሳኔ የምናደርግባቸው ዞኖች እና ልዩ ወረዳዎች ሰፋ እስካሁን ካደረግንባቸው ህዝበ ውሳኔ ካደረግንባቸው ቦታዎች ሰፋ ያለ የቆዳ ሽፋን አለው። የህዝብ ብዛቱም በዛ እንደሚል እናውቃለን። አንዳንዶቹም ሁኔታዎች ትንሽ ወሰብሰብ ሊሉ ይችላሉ፣ ግን በሌላ በኩል እኛ ያው ከጊዜ ጊዜ ደግመን ደግመን ስናደርግ ባለሙያዎቻችንም ሞር እውቀት እና ችሎታ እያዳብሩ መጥተዋልና ከዛ አንጻር ደግሞ በቀላሉ ማድረግ የምንችልበት ሁኔታ እንደሚፈጠር ነ ያየ ነው ማለት ነው። የመራጮች ብዛትን በተመለከተ ወደ ሶስት ነጥብ አምስት ሚሊዮን ይመስለኛል፣ ባለፈው ለስድስተኛ ምርጫ በዚህ አካባቢ ላይ ለመራጭነት ተመዝግቧል። ግን ያው አሁን ደግሞ ምናልባት ጥበብ ባለ ማዕቀፍ ውስጥ በጣም አስፈላጊ በሆነ ጉዳይ አካባቢያቸውን አፌክት በሚያደርግ ጉዳይ ስለሚሳተፉ ብዙ ተሳታፊዎች ሊወጡ ይችላሉ ብለን እንገምታለን። እንግዲህ በዛ ነው እስካሁን እያየ ነው ያለ ነው። ግን ተጨማሪ መረጃዎች ከሴንትራል ስታቲስቲክስ ኤጀንሲ ጠይቀናል፣ ከእንዳልኩት ከመስተዳደሮችም ጠይቀናል። ምን ያህል መራጭ ይወጣል የሚለውን ግምት ለማስቀመጥ ወይም ፎርካስት ለማድረግ እነሱ መረጃዎች ካገኘን በኋላ የምናሳውቅ ይሆናል። መልካም። ሌላ መጠይቅ የምፈልገው እኔ በግሌ በተለይ አንዳንድ ልዩ ወረዳዎች ላይ የሴኩሪቲ ኢሹ እንዳለባቸው ያውቃለሁ። ለምሳሌ ኮንሶ አካባቢ፣ አማሮ አካባቢ በጣም ታጣቂዎች ይንቀሳቀሳሉ ተብሎ ይታሰባል። ሰዎችም የደህንነት ችግር እንዳለባቸው ያነሳሉ። እና ምርጫ ደግሞ ሰላም በሆነበት አካባቢ እንጂ የደህንነት ኢሹ ባለበት አካባቢ በጣም ይከብዳል። አስፈጻሚዎችም እንደልባቸው ነፃ ሆነው ስራቸው መስራት አይችሉም። መራጩም ተሳቀው ስለሚሆን እንደእናንተ አይነት ስራ ላይ የሴኩሪቲ ኢሹ እክል ይፈጥራል። ምንድን ነው በዚህ ህዝበ ውሳኔ ምን አይነት ችግሮች ሊገጥሙን ይችላሉ ብላችሁ አሰባችሁ? ከሴኩሪቲ ሹ እንዳለሆን ልክ ነው። አሁን ያልሻቸው ቦታዎች የጸጥታ ችግሮች እንዳሉ እናውቃለን። አንዱ በእቅድ ከያዝ ነው ስራችን ምንደውም የመጀመሪያ አድርገን የምንሰራው ስራ ቢኖር የጋራ የምርጫ ጸጥታን የሚያስከብር የጋራ የስራ ግሩፕ ወይም ታስክ ፎርስ እናቋቁማለን ብለን ያዝ ነው እና ምንድን ነው አሁን ሌሎች ምርጫዎችም ስናስፈጽም እንዳደረግ ነው። በዚህ ቀን ምርጫ እናደርጋለን ብለን ስንይዝ ቅድ ስንይዝ ማለት ነው። በሂደቱ ሰላምን ማረጋገጥ ያስፈልጋል። ከ የ የጸጥታ አካላትም ጋር አብረን ሰርተን በየጊዜው ሁኔታውን መሬት ላይ እያየን እያየን አስቻይ ሁኔታ መኖሩን ስናረጋግጥ ብቻ ነው የምርጫ አፈጻጸሙን የምናደርገው ማለት ነው። ተስፋም አደርገው የበዛ አካባቢ የሚሰሩት የአካባቢ ህግ አስፈጻሚዎችም ሆነ የፌዴራል የፖሊስ አግዞን ይህን የሚያስችል ሁኔታ ወይም የምርጫ ጸጥታን ማረጋገጥ የሚያበቃ ሁኔታ አብረን መፍጠር እንችላለን ብለን ነው የምናምነው። ግን ያው ሁልጊዜም ማንኛውም የምርጫ እቅድ መሰረታዊ የሆነ የጸጥታ ሁኔታ ታሳቢ አድርጎ ነው የሚወጣው፣ እና ያ መሬት ላይ በሌለበት ሁኔታ ማስፈጸም አይቻልም ማለት ነው። ያው እንደ ምሳሌነት የቤንሻንጉልንም ጉዳይ ማየት እንችላለን። ከሴኩሪቲ ኢሹ ባለፈ ለምሳሌ አሁን የሲዳማ ምርጫ ላይ የተስተዋሉ አንዳንድ ኢሬጉሌቶሪ ነገሮች ነበሩ። ለምሳሌ የመንግስት የስራ ኃላፊዎች ቀድመው ምርጫና አናውንስ የማድረግም አንዳንድ ጉዳዮችም የገጠሙ ነገሮች ናቸው። ቢለያይም አንድ አካባቢ ላይ ያለ ነው። እናንተ ፎርካስት አድርጋላችሁ ምን አይነት ችግሮች ሊገጥሙን ይችላሉ ብላችሁ እና እነሱንም እንዴት ነው ሀንድን ለማድረግ ስ ያሰባችሁት? ፎርካስት የተደረጉ ችግሮች እና መፍትሄያቸው እንግዲህ አሁን የስራ መዝርዝር እቅዳችን ባለበት ደረጃ በተለይ ኮንሰልቴሽኑን ከማድረጋችን አስቀድሞ ያጋጥሙ የሚችሉ ችግሮች ወይም እንደ ሪስክ የሚቀመጡ ነገሮችን በዝርዝር ለይተን ይተን አስቀምጠናል ብዬ አልልም። እንዳልኩሽ ቅድም በባለ ጉዳዮቹ በጉዳዮቹ ስቴክሆልደርስ የምንላቸው በተለያየ ሁኔታ የሚሳተፉ የሲቪል ማህበራትን ጨምሮ የሚሰጡን ግባት ከጸጥታው በተጨማሪም በሌሎች ሊያጋጥሙ የሚችሉ ችግሮችን ስለሚያመላክተን በዛ ላይ ተመርኩዘን የምናስቀምጣቸው ነገሮች ይኖራሉ። ግን ቅድም እንዳልኩት የህዝበ ውሳኔ ስናደርግ በጣም በአጭር ጊዜ ውስጥ ይሄ ሶስተኛው በመሆኑ ከዚህ ቀደም ከነበሩ የህዝበ ውሳኔዎች ጋር ተመሳሳይነቱን ተመልክተን ሊያጋጥሙ ይችላሉ የምንላቸው ችግሮች አሉ። እነሱ ለምሳሌ የአስተዳደር ወሰንን በተመለከተ ሲዳማም ጨምሮ አንዳንድ ነገሮች ተነስተው ነበረ፣ ግን አስቀድመን ስለሰራንበት እና እኛ የምርጫ አሰራርን ወይም የምርጫ ዲስትሪክትን ስለተከተልን ችግሮቹ ወደ ሌላ ዋና ደንቃራ ሳይሆኑ መፈታት ችለዋል ማለት ነው። እና ከዛ የተነሳ ነው አሁን የአስተዳደር መረጃን፣ ቀበሌዎችን፣ የወረዳዎችን ዝርዝር ከተቻለም ደግሞ እያንዳንዱ ወረዳም ወይም ልዩ ወረዳም ሆነ ዞን ያለውን ወሰን የሚያሳይ የስራ ማፕ ካርታም እንዲልክልን ጠይቀናል። ግን ከዛም በዋናነት ራሱ አሁን ያለው የደቡብ ክልል የሚሰጠን መረጃም ይኖራል። እነሱ እነሱም እንግዲህ አንድ ላይ አናላይዝ አድርገን ሊያከራክሩ ወይም እንደ ችግር ሊነሱ የሚችሉ ነገሮችን አይተን አስቀድመን እንዴት ማኔጅ እንደምናደርገው ፕላን አስቀምጠን ነው የምንሄድበት ማለት ነው። ሌላው ጉዳይ የፌዴሬሽን ምክር ቤት አባላትን ምርጫ ይመለከታልና እነዚህ የፌዴሬሽን ምክር ቤት አባላት ምርጫ በምርጫ ህጉ እንዴት ነው የሚመረጡት? በህገ መንግስቱ ላይ ያለውን እናውቃለን። ምርጫ ህጉ ላይ የፌዴሬሽን ምክር ቤት አባላት እንዴት ይመረጣሉ ይላል። የፌዴሬሽን ምክር ቤት አባላት በክልሎች ነው የሚመረጡት። ኦቢየስሊ ህገ መንግስቱም ላይ እንደተቀመጠው አስራ አንድ ስልሳ ሁለት ወይም የምርጫ አዋጁ ያንን ያው የህገ መንግስቱን ማስከ የሚያስፈጽም ህግም ስለሆነ ያንን ይቀበላል። ሆኖም ግን እነዚህ ተወካዮች ቀጥታ በህዝብ ይመረጡ እንደ ሌሎች ተወካዮች እንደ ተወካዮች ምክር ቤት ወይም ደግሞ የአካባቢ ምርጫ ላይ እንደምናስ እንደምናስመርጣቸው ሌሎች ተወካዮች በቀጥታ የህዝብ ድምፅ ይመረጡ ብሎ አንድ ክልል ከወሰነ ያንን በህግ ካስቀመጠ ምርጫ ቦርድ በዛ መሰረት እንደሚያስፈጽምና የማስፈጸም ኃላፊነት እንዳለበት የሚገልጽ ድንጋጌ አለ። ግን እስካሁን የፌዴሬሽን ምክር ቤት ላይ ከክልሎች የሚመጡ ተወካዮች ቀጥታ በህዝብ ድምፅ እንዲመረጡ ተብሎ የትኛውም ክልል ህግ ስላላወጣ በዛ ደረጃ ምንም አስፈጽመን የምናውቃቸው ምርጫዎች የሉም። ስለዚህ የክልሉ ስልጣን ነው ማለት ነው። ለምሳሌ አሁን የክልል ምክር ቤት በከሌን ከሌን ለፌዴሬሽን ምክር ቤት ወክ ያለው ካለ ያ የተወከለው ሰው ወይም የምክር ቤቱ አባል ምርጫ ላይ ቢሳተፍም ባይሳተፍም የክልል ምክር ቤቱ ወክዩ ያለው ካለ ወክሎታል ማለት ነው። እንግዲህ እነዚህ ይህን ጉዳይ የሚመለከት ራሱን የቻለ የህግ ማቀፍ አለ አይ ቲንክ ከፌዴሬሽን ምክር ቤት ስልጣንና ኃላፊነትም ጋር እየተያያዘ ነው ግን ምንድነ የኔ መቤት በዚህ ጉዳይ ላይ አንድ የምናጠራው ነጥብ አለ ከመስቃንና ማረቆ የምርጫ ክልል ጋር በተያያዘ በምርጫ የተሸነፉ አባላት ክልሉ ወደ ፌዴሬሽን ምክር ቤት ልኳቸው በዛ መሰረት ስለተሳተፉ ይሄ ምርጫ እንዲደገም ወስኗል። ማነው የምርጫ ቦርድ እንግዲህ ሌሎቹ ተሳታፊዎች የምርጫው መደገም የሚጠብቁት እኛ ጋር ያመጡት አቤቱታ አለ እና እዛ ላይ የምናደርገው ማጣራት ገና ስላልተጠናቀቀ ዝርዝር መረጃ እና ዝርዝር ማብራሪያ ባልሰጥ እመርታለሁ። ቅሬታው ግን ደርሷቸዋል። እኔም ይሄን ጉዳይ ስለማውቅ ነው ልክ ነው። ቅሬታው ደርሶናል። የፌዴሬሽን ምክር ቤትም በዚህ ጉዳይ ላይ ያለውን መረጃ እንዲሰጠን ጠይቀን የሰጠን ምላሽ አለ። አሁን ደግሞ ከክልል ምክር ቤቱ ከደቡብ ክልል ምክር ቤት ተጨማሪ መረጃ ጠይቀናል እና ያ ምላሽ አልመጣልንም። ስለዚህ አንድ ላይ እነዚህ መረጃዎች ህጉም ላይ ያለውን ነገር ተመልክተን ለአቤቱታ ለአቤቱታ አቅራቢዎቹ ምላሽ ከመስጠታችን በፊት አላደለ ማብራሪያ መስጠቱ ትንሽ ያስቸግራል በሚል ነው። ከዚህ ቀደም እንደዚህ አይነት ቅሬታዎች መጥተውላቸው ያውቃሉ? የፌዴሬሽን ምክር ቤት እና ምርጫ ቦርድ እንደዚህ በተወካይ ዙሪያ እንደዚህ አይነት ቅሬታዎች መጥተው ያውቃሉ? አቋማቸው የተለያየ ነው ማለት እንችላለን። ምክንያቱም እኛ ጋር ቀርቧቅ ይቅርታ አዶ የእኛ ቦርድ እኛ ኃላፊነት ከወሰድንበት ጊዜ አንስቶ ይሄ መጀመሪያዋ ቤትታ ነው ማለት ይችላል። ይሄን ነጥብ በተመለከተ